ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግጀር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምናመሻችሁ። በምሽቱ ዝግጅት ሄኖክ ምን ምንድነው የሚኖረ? የኢትዮጵያ ቴሌኮም በድምፅ እና በቴክስት መልእክት የሚተላለፍባቸው አንዳንድ አገልግሎቶችን በተመለከተ መግለጫ ሰጥቷል። ኤክስ የሚባል ሰው ብዛት የሚጠቀም ሊሆን ይችላል። የእኛን አገልግሎት በሱ ብቻ ላይ የተለየ ታሪፍ መስጠት ያስችላል። ቫይበር፣ ዊቻት፣ ዋትስአፕ እንዲህ የሚባሉ አሉ። እነሱን ኢቨን ስፕሬስ የሚሶችም አሉ። እነዚያም በሙሉ አስፈላጊው ከሆነ ቻርጅ ማድረግ አስፈላጊው ነው ከተገኘ ብሎክ ማድረግ የሚያስችል ቴክኖሎጂ ነው። የቴሌ ስራ አስፈጻሚ አቶ አንዱ አለም አንበሴ ናቸው። ተጠቃሚዎቹ መረጃ ሚስጥራዊነትን ለማረጋገጥ ደግሞ አዲስ መላ መዘየዱን የፈጣን መልእክት መላኪያው ዋትሳፕ አስታውቋል። ዝርዝሩን ይዘናል። የኦሎምፒክ ጨዋታዎች እየደረሱ ነው። ኤርትራ አሜሪካዊው ሯጭ መብክፍለዝጊ በሪዮ ሜዳሊያ ካሸነፈ በዕድሜ ትልቁ የኦሎምፒክ ባለሜዳሊያ ይሆናል። that was የሩጫ ሕይወቴ ታላቅ የደስታ ቀን ነበር። በዚህች ዓለም በሩጫ ብርታትና ጽናት ሌሎችን በበጎ መልኩ ሲያንስ መመልከት ደስ ይላል። መብን አነጋግረነዋል። ህልሙ ይሳካለት እንላለን። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም እንደምናመሻችሁ። የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። በኤርትራ መዲና አስመራ ላይ ባለፈው እሁድ ተኩስ እንደነበር ታውቋል። በወታደራዊ ስልጠና ላይ የነበሩ ወታደሮች በወታደር መኪኖች ተጭነው ያልፉ በነበረበት ወቅት አንዳንዶቹ ዘለው ለማምለጥ ሲሞክሩ የጸጥታ ኃይሎች ተኩስ እንደከፈቱባቸው ምንጮች ለአሜሪካ ድምጽ ጠቁመዋል። በተኩሱና ተያይዘው በደረሱ ጉዳቶች የሞቱና የቆሰሉ ሰዎች እንዳሉ በተለያዩ የተቃዋሚዎች ሚዲያ እየተገለጸ ሲሆን የአሜሪካ ድምጽ ሬዲዮ ስለሞቱትም ሆነ ስለቆሰ ሰዎች በነጻ ምንጭ ማረጋገጥ አልቻለም። ስለ ጉዳዩ ከኤርትራ ባለስልጣኖች ምላሽ ለማግኘት ሞክረን አልተሳካልንም። የተባበሩት መንግስታት የረድኤት ድርጅቶች በደቡብ ሱዳን ያለው ግጭት ከቅርብ ጊዜያት ወዲህ ከተከሰተው የአየር ሁኔታ ጋር ተዳምሮ የሀገሪቱ የእህል ምርት እንዲቀንስ አድርጓል ይላሉ። የተባበሩት መንግስታት የምግብና የእርሻ ድርጅት እንዲሁም የዓለም የምግብ ፕሮግራም የዚህ ዓመቱ የደቡብ ሱዳን የእህል ምርት በአራት መቶ ሺህ ሜትሪክ ቶን ዝቅ እንዳለ ገልጸው ባለፈው ዓመት ከነበረው ጋር ሲወዳደር በ53 ከመቶ ቀንሷል ማለት እንደሆነም ተናግረዋል። ይህ ክስተት ታዲያ ድሮም ቢሆን በሀገሪቱ በነበረው ከፍተኛ የምግብ እጥረት ላይ ተደምሮ ሁኔታዎችን አባብሶታል ተብሏል። የአይስላንድ ጠቅላይ ሚኒስትር ከስልጣን እንደተሰናበትኩ ተደርጎ የተገለጸው ልክ አይደለም። የፓርቲ የምክትል ሊቀመንበር ላልተወሰነ ጊዜ በጠቅላይ ሚኒስትርነቱ ቦታ እንዲያገለግሉ ነው ሀሳብ ያቀረብኩት ብለዋል። ትናንት ቀደም ሲል የተሰየሙ ዘገባዎች የተሰሙ ዘገባዎች ጠቅላይ ሚኒስትሩ ሾልከው ከወጡት የፓናማ ወረቀቶች ጋር በተያያዘ ከስልጣን እንደተሰናበቱ ገልጸው ሰነዶቹ በዓለም ዙሪያ ያሉት ሀብታሞችና ሀያላን የታወቁ ሰዎች የሀብት መጠናቸውን ለመደበቅ ወይም ግብር ላለመክፈል ሲሉ በውጭ ሀገራት ባንኮች ስለሚያስቀምጡት ገንዘብና ስለሚደብቁት ንብረት ማጋለጡ የሚታወቅ ነው። የጠቅላይ ሚኒስትሩ ባለቤት በብሪታንያ ቨርጂኒያ ደሴቶች ኩባንያ እንዳላቸውና በአሁኑ ወቅት በከሰሩት የአይስላንድ ባንኮች ያለው ከአራት ሚሊዮን ዶላር በላይ የሚሆን ገንዘብ እንዲመለስለት ኩባንያው የሚጠብቅ መሆኑን ሾልኮ የወጡት ሰነዶች አመልክተዋል። በዩናይትድ ስቴትስ ለፕሬዚዳንትነት የሚወዳደሩት ሪፐብሊካዊ ቴድ ክሩዝ እና ዲሞክራቱ በርኒ ሳንደርስ በፓርቲያቸው ተወክለው ለመወዳደር የሚያስችላቸውን ያህል በቂ ድምጽ ባይኖራቸውም ትላንት በሰሜናዊው ክፍለ ግዛት ዊስካንሰን በተካሄደው የቅድሚያ ምርጫ አሸንፈዋል። በመጨረሻም የአለም የጤና ድርጅት የስኳር በሽታ በዓለም ደረጃ እየተስፋፋ መሆኑን ገልጾ በመንግስታት ክስተቱን ለመቀልበስ ተጨባጭ ጥረት እንዲያደርጉ ጥሪ አቅርቧል። አድማጮች፣ ለሰዓቱ ያዝኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። Gabina VOA, let's cross boundaries together. Well, the Academy was a guitar in the left, Telecom. የነፃ የስልክ ጽሁፍ መልእክትን ጨምሮ ቫይበር፣ ዋትሳፕ እና የመሳሰሉትን አፕሊኬሽኖች ተጨማሪ ክፍያ የሚያስከፍል ማስከፈል አስፈላጊ ሆኖ ከተገኘ እነዚህን አፕሊኬሽኖች የሚዘጋ አዲስ ቴክኖሎጂ ሀገር ውስጥ ማስገባቱን ገለጸ። ይህንን ተግባራዊ ለማድረግ የኢትዮ ቴሌኮም ቦርድን ጨምሮ የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስቴርን እንደዚሁም የመንግስትን ውሳኔ እንደሚጠብቅ አስታውቋል። በተጨማሪም ቴክኖሎጂው የስልክ ቀፎን ከሲም ካርድ ጋር የሚያናብብ አገልግሎት አለው ይላል። ይህንም በተመለከተ ከነገ በስቲያ ዓርብ መግለጫ በመስጠት ይፋ እንደሚያደርግም ገልጿል። በዚህ ጉዳይ ላይ ጽዮን ግርማ የኢትዮ ቴሌኮም ዋና ስራ አስፈጻሚ አቶ አንዱ አለም አንበሴን አነጋግራቸዋለች። ከሁለት ቀናት በፊት አገር ውስጥ በሚታተመው ካፒታል የተባለ የእንግሊዝኛ ጋዜጣ ላይ አዳዲስ ቴክኖሎጂዎች እንዳመጣችሁ ና እንደ ቫይበር ና ዋትሳፕ የመሳሰሉ ሳይከፈሉ አገልግሎት የሚገኙባቸውን ሶፍትዌሮች ልታስከፍሉ መሆኑን የሚገልጽ አጠር ያለ ዘገባ አንብበን ነበር። ና እሱን በተመለከተ ማብራሪያ ፈልገን የደወልኩት አክቹዋሊ እሷ ጋር ማስተካከያ እንዲያደርጉ ነገሪያቸዋል። ካፒታሎች ሚስኮት የተደረገች ነገር አለች። ቻርጅ ለማድረግ ገና ወደ ውሳኔ አልተገባም። ወደ ቦርድም ወደ መንግስትም አልቀረበም። ቴክኖሎጂውን ብቻ ነው ኢንትሮዲስ ማድረግ የጀመር ነው። እውነቱን ለመናገራት አንዱ አለም፣ እኔም አንብቤው በደንብ አልገባኝም። ምንድን ነው አዲስ ያመጣችሁት ቴክኖሎጂ? እኛም ሁኔታውን ለአድማጮቻችን ግልጽ ለማድረግ እንደሚረዳን እስቲ ስለዚህ አዲስ ያመጣችሁትን ቴክኖሎጂ ግልጽ ያደርጉልን። ኖርማሊ እነዚህ ፒሲሲ የምንለው ፖሊሲ ቻርጅንግ የሚኮንትሮል በየትኛውም ቴሌኮም ኦፕሬተሮች የሚጠቀሙበት ቴክኖሎጂ ነው። ስለዚህ አንድ የተለያዩ አገልግሎታቸውን ወይም ደግሞ የሚሰጡትን አገልግሎት ለህብረተሰቡ በአግባቡ ለማድረስ ለምሳሌ ያክል፣ ታሌ ቤተሰብ ልጆቻቸው ማየት የሌለባቸውን ሳይቶች ሊወሱም ይችላሉ። ይሄ ሲስተም እሱ ደግፎ ሊቆጣጠረው ይችላል። የተለየ ታሪፍ የሚሰጣቸው አካላቶችም ደግሞ ካሉ ለእነሱ በተለየ ሰርቪስ መስጠት የሚችለው ለምሳሌ ያክል ኤክስ የሚባል ሰው በብዛት የሚጠቀም ሊሆን ይችላል። የእኛን አገልግሎት በሱ ብቻ ላይ የተለየ ታሪፍ መስጠት ያስችላል። እነዚህ ደግሞ ኦቨር ደ ቶፕ የሚባሉ አሉ። ይሄ ኦቲቲ የምንላቸው ቫይበር፣ ዊቻት፣ ዋትሳፕ እንግዲህ የሚባሉ አሉ። እነሱን አስፈላጊ ሆኖ ከተገኘ ኢቨን ኤስኤምኤስ ፍሪ ኤስኤምኤሶችም አሉ። እነዛም በሙሉ አስፈላጊ ከሆነ ቻርጅ ማድረግ አስፈላጊ ሆኖ ከተገኘ ብሎክ ማድረግ የሚያስችል ቴክኖሎጂ ነው። አዲስ ቴክኖሎጂና ግን ኖ ይሄ በየትኛውም ቴሌኮም ኦፕሬተር የሚጠቀምበት ነው። ወደ እኛ ሀገር ስላመጣ ነው ብቻ። ምን ያህል በራ ወጣችሁበት ይህን ቴክኖሎጂ ሀገር ውስጥ ለማስገባት? ገና እሱን ዲስክሎዝ ማድረግ የሚችልበት እንትን አይደለም ያለው። ብዙዎቹ ኦፕሬተሮች የሚጠቀሙበት ነው። ለእኛ የተወሰኑ ወራቶች ጊዜ እንፈልጋለን ኮሜርሻል ላይ ለማድረግ። ይጠበቅብናል አይጠበቅብንም የሚለውን ነገር ውሳኔ ያስፈልገዋል። ኮሜርሻል ላይ ቢደረግ ከተባል የሰለጠነ የሰው ሀይል አለ ኦፍኮርስ። የትክምት ቴክኖሎጂ ዲፕሎይ የሚያደርጉ አካላቶች ምን ጊዜም ሲመጡ ወደ ወደኛ ያንን በተመለከተ የሚሰጡ ትሬኒንጎች የሚሰጡ የኖሌጅ ትራንስፈር ለመሳሰሉ ነገሮች ይኖሩታል። ለምሳሌ አሁን እንደ ቫይበር፣ ዊቻት፣ ዋትሳፕ የመሳሰሉት ሶፍትዌሮች ሰዎች በነጻ ነው እየተጠቀሙበት ያሉት። ማንም ሰው ኢንተርኔት ለሚጠቀምበት የዳታ አገልግሎት ከከፈለ ለእነዚህ አገልግሎቶች አይከፍልም፣ በነጻ ነው የሚጠቀመው። ና እንዴት ነው እነዚህ አገልግሎቶች በክፍያ የሚሆኑት? እኛ አሁን ማገኘት የሚገባንን አሁን ለምሳሌ ማንኛውም ሰው ወደ እነዚህ እንትኖች ሲገባ ኢንተርኔት ይከፍላል። ኢንተርኔት ከሌለሽ ዋትሳፕም ቫይቨርም አይኖርም። ነገር ግን አሁን ትልቁ ምንድን ነው ኢንተርናሽናል ኮሎችን ያካሄዳሉ። በነዚህ እነዚህ ኢንተርናሽናል ኮሎች አንዳንድ ኦፕሬተሮችን ብታያቸው ኮመርሻላይዝ አድርገውታል። አይከለክሉሽም፣ እንድትጠቀም ያደርጋል። ነገር ግን ሬዝነብል የሆነ ታሪፍ ሴት ያደርጉታል ከዛ ስትገቢ ገንዘብሽ በዚህ በተወሰነች ገንዘብ መጠን እዛ አሁን ሴንስ ስለማታደርጉት ካልሆነ በስተቀር የትኛም ቦታ ላይ አለ ኮመርሻላይዝ አርገዋት የሚያስከስሉሽ የገንዘብ መጠን ምን ያክል ነች የሚለውን ነው እንጂ አሁን ወደ አረብ ወርልድ መጪ ሙሉ በሙሉ ኮመርሻላይዝ አርገውታል። ልክ እነዚህ ስት ገቢ አውቶማቲካሊ ታሪፍ አለሁ በዛ ታሪፉ ውስጥ እንደው ይፈቅድ ይችላል። ከቀናት በፊት ሶስት ወጣቶችን በኢንተርኔት ጉዳይ ላይ አወያየተን ነበረ ከታንዛኒያ፣ ከኢትዮጵያ ና ከናይሮቢ እና እነሱም አሁን ለእነዚህ አገልግሎቶች እስካሁን አይከፍሉም። እኔም አሁን እዚህ ባለውበት ሀገር ለኢንተርኔት አንዴ ከከፈልን አንዴ ኢንተርኔት የምጠቀምበትን ቦር ከከፈልኩ ለእነዚህ አገል ሶፍትዌሮች ሌላ ተጨማሪ ገንዘብ አልከፍልም። ና እንዴት ነው ቴሌ የትኛው የትኛው ሀገር ነው ያስከፍላል? ለእነዚህ አገልግሎቶች ያስከፍላል እያለ ያለው። ቴሌኮም ኦፕሬተሮችን አሁን ስትመለከቻቸው የገቢያቸው ምንጭ ከቮይስ ወደ ዴታ እየሄደ ነው። አሁን ብዙ ረቨኒ ሞዴል የለውም አንዳንዶቹ ጋስቴጅ ስለዚህ ምንድነው የሚያደርጉች ለዳታ ይሄን ያክል ገዝተሽን በአርባ ዶላር አሜሪካ ነገር አሁን አርባ ዶላር ገዝተህን አንሊሚትድ እዛ አሜሪካ ነገር ውስጥ እንደፈለክ ደውል በቮይስ ዳታዋን ግን ይህን ያክል ታመጣለህ ይልሻል። ቢዝነስ ሞዴላቸው ሙሉ በሙሉ ወደ ዴታ ወስደውታል፣ ወደ ዴታ ወስደውታል። ወደ ከኢንተርኔት የሚገኘው ገቢን በአብዛኛው የእኛን ሀውስ ትመለካቸው ስትል፣ ህብረተሰቡ ቮይስ ላይ ነው ያለው። ስለዚህ እነዚህኞቹ የዳታ ፓኬጆችን ሰጡሽና ከዛ በዛ ፓኬጅ ኤኒ ኦቲቲዎች ውስጥ ገብተሽ እንድጠቀም ያደርጋል። ኢትዮጵያ በዳታ አይደለም የሚከፍሉት የስሪጂ ኢንተርኔት ይከፍላሉ። በዳታ ነው ሚከፍ ይከፍላሉ። ስለዚህ አከፋፈሉ ላይ አንድ አይነት በዳታ መክፈሉ ላይ አንድ አይነት የሆንና ነገር ግን እነዚህ በነጻ የሚገኙት ነገሮች አሁን እንደ ቫይበር እንደ ዋትስፕ እና የመሳሰሉት አፕሊኬሽኖች ግን በነጻ ከዛ ዳታ ጋር በዛ የኢንተርኔት አክሰስ ካለ በዛ ዳታ የሚገኝ ጥሪ ናቸው። በነጻ መጣ አገልግሎት መጠቀም የሚቻልበት እና በዳታም እያስከፈለ ለነዛ ሶፍትዌሮች ማስከፈል ሶፍትዌሮቹ ጋር ማስከፈል የለውም። ኢትዮጵያ ውስጥ አሁን ያለውን በፕራይሲንግ ትመጪ በቺፐስት ተብሎ ምናልባት የኢንተርናሽናል ቴሌኮም ዩኒየን እዛች ሪፖርት ላይ ገብተች ልታያት ትችላለች። የኢትዮ ቴሌኮም የሚያስከፍለው ታሪፍ በቺፐስት ነው የትኛውም አፍሪካ ሀገር ላይ የምታስቀምጩ፣ በተለይ አሁን ከፊክስድ ላይ ላይ ወደዛ ብትመጪ በአለምም በቺፐስት ነው። ወደዚኛውም ስትመጩ እንደዛ ነው። አሁን ትልልቅ ሀገሮች ከእነዚህ ኩባንያዎች ጋር ይደራደራሉ። ለምሳሌ ከቫይቨርም ከዋሳፕም ከሌሎችም ጋር በእኔ ኔትወርክ እንድትጠቀም ወይም ደንበኞቹ በእኔ ላይ እየተጠቀሙ ስለሆነ ከእኔ ጋር ይህን ያክል ትከፍላለህ ብሎ ይደራደራሉ። ለምሳሌ ከቫይቨር ጋር ቨራይዘን ሊደራደር ይችላል። ኤቲኤንድቲ ይደራደራል። ስለዚህ አንተ አሜሪካ ነገር ውስጥ ቫይቨር እየተጠቀምን ነው ስለዚህ እነዚህ ደንበኞች ደግሞ በእኔ ኔትወርክ ላይ የተጠቀሙ ነው፣ ኢንቨስት ባላረክበት ላይ የተጠቀምክ ነው ብሎ ከደንበኛው ይልቅ ኩባንያው ጋር ይደራደራል። የኢትዮጵያው ታዲያ ከኩባንያዎቹ ጋር ሳይሆን ከደንበኛው ሊወስድ ነው የታሰበው ማለት ነው? ኖት ት ገና ምንም የታሰበ ነገር የለም። ይህን በተመለከተ የታሰበ የለም። አሁን ምንድን ነው እዚጋ ቴክኖሎጂው ወደዚህ ኢንትሮዲስ ማድረግ ጀመር የሚል እንጂ ወደዚህ ውስጥ ገብተን ደንበኛን ቻርጅ እናደረገዋለን ወይም ደግሞ ወደ ገንዘብ ይቀየራል እንዲህ የሚል ነገር እስካሁን አላደረግም። ምናልባት ቻን ካፒታል ላይ ያየሻት እሷ ሚስኮት ተደርጋለች አልኩሽን። ቴክኖሎጂውን ፕሮዲስ ማድረግ ጀመርን ነው እንጂ ወደዚህ ውስጥ እንገባለን የሚለው ነገር ምንም የተባለ ነገር የለም። ቴክኖሎጂውን ጀምረናል ማለት ወደፊት እንቀጥላለን ማለት ነው። ብዙ አሁን ይሄን ብነግርሽ አንዷ ብቻ ና ቻርጅንግ አንድ ነገር ብቻ ነች። ከዛ ውጪ ብዙ አገልግሎቶችን የሚሰጥ ቴክኖሎጂ ነው። ስለዚህ ሌሎች ሌሎች ጥቅሞች አሉት እዚህ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጋቢና ቪኦኤ ይቀጥላል። እናንተም አስተያየቶቻችሁን አሁን አስቀድማችሁ በሰማችሁት የኢትዮጵያ ቴሌኮም ዋና ስራ አስፈጻሚ አቶ አንዱ አለም አንበሴ ከተናገሩት አስተያየቶቻችሁን አት ቪኦኤ አማሃሪክ ላይ በቀጥታ አድርሱን። ውይይታቸውን ሲቀጥሉ ደግሞ ወደፊት የታቀደውን ይገልጻሉ። ሰሞኑን እርሶ በጋዜጣው ላይ የሰጡትን መረጃ መሰረት አድርጎ በማህበራዊ ድረገጽ ላይ አስተያየቶች ሲሰጡ ነበር። ቴሌ አሁን ተጠቃሚውን ከሚያስከፍለው በላይ ተጨማሪ ገንዘብ መሰብሰብ ፈልጎ ነው፣ የሰዎችን ንግግር መቆጣጠር ሊጀምር ነው የሚሉ አስተያየቶች ሲሰጡ ነበርና ለምንድን ነው ቴሌ ይህን ቴክኖሎጂ ማስገባት የፈለገው? በሙሉ እነዚህ የሚባሉት ነገሮች ስህተት ናቸው። አሁን በግልጽ ቋንቋ ለማስቀመጥ ኩባንያው ከፍተኛ የሆነ የውጭ ምንዛሬ እያጣ ነው። ይሄ ቴክኖሎጂ እና በደንብ ኢንትሮዲስ አድርገን ስላላስቀመጥ ነው ማለት ነው። ለምሳሌ ያክል እናንተ ጋር እቺ ኮሊን ካርድ አለች፣ አይተሻት ከሆነ በሁለት ዶላር በምናም ትሸጠዋል። እሷ አሁን አሜሪካን ሀገር ህጋዊ ነው፣ እኛ ሀገር ስትመጪ ደግሞ ህገ ወጥ ነው። ስለዚህ አሁን ይህንን ኮንትሮል ማድረግ አለ። ምንድን ነው የሚያደርገው? የቴሌኮም አጭበርበር ነው። ቴሌኮም አጭበርበር ምንድን ነው? ከቴሌኮም ኩባንያ ውጭ የቴሌኮም እቃዎችን ወደ አገር ውስጥ ይዞ መግባት አይቻልም። ነገር ግን እነዚህ ሲምቦክስ የሚባሉ አሉ። እነሱን ሲምቦክሶች በህገ ወጥ መልክ ወደ አገር ውስጥ ያስገባሉ። አንዳንድ ግለሰቦች ወደ አገር ውስጥ ካስገቡ በኋላ በድብቅ በተለያዩ ቦታዎች ላይ ያስቀምጣሉ። ከዛ በኋላ ሲም ካርዶችን በነዛ ሲም ቦክሶች ያጎርሳሉ ስለዚህ እነዛ ኮሊንግ ካርዶችን በየቦታው ይሰጣል በየሀገሩ ከዛ ከውጭ ሀገር ስልክ ሲደወል በእኛ ኔትወርክ ላይ አልፎ ወደ ደንበኛው መግባት ሲገባው የእኛ ኔትወርክ ባይፓስ ያደርግና እነሱ በህገወጥ ያስቀመጡት እቃ ላይ ያርፋል ስለዚህ ከቴሌኮም በአገር ውስጥ ጥሪ ነው የሚያገኘው ምናልባት ሀገር ውስጥ መተሽ አይተሽ ከሆነ አንዳንዴ ሲደወል የኢትዮጵያ ስልክ እንታየዋለሽ ልክ አሁን ከውጭ ሲደወል የውጩ ስልክ ማይ ሲገባኝ መልሽ የኢትዮጵያ ስልክ አየዋለሁ እነዛ ስልኮች በህገወጥነት ህገወጥ ስልክ የሚያስደውሉ ናቸው ማለት ነው። ስለዚህ ሙሉ በሙሉ ኩባንያውን የውጭ ምንዛሬ እንዲያጣ ያደርገዋል። ይሄኛው አሁን እርስዎ የጠቀሱት በጣም ግልጽ ነው። ሌላው ሀገር በህጋዊ መንገድ እየሸጠ ኢትዮጵያ ውስጥ ግን ይሄ ካርድ በህገ ወጥ መንገድ እየተሸጠ ነው፣ ወይም በህጋዊ መንገድ ተሽጦ ሊገኝ የሚገባው የውጭ ምንዛሬ እየተገኘ አይደለም የሚል ነው። ይሄ በጣም ግልጽ ነው። ግን ይሄ ቫይበር፣ ዋትሳፕ እና የመሳሰሉት የነጻ ሶፍትዌሮች ከዚህ ጋር ምን ያገናኘዋል? ምን በዚህ ጋር እንትን የሚያ አሁን ቅድም ያነሳው ኮመርሻላይዝ ማድረግ ቢፈለግ አንዳንድ ሀገሮች እንደሚያደርጉት መሄድ እንደሚቻል። እነዚህ ነገሮች ማንኛውም ደንበኛ ማንኛውም ሀገሪቱ ህብረተሰብ እንዲጠቀምበት መንግስት ፈቅዷል። ለምሳሌ የሚከለክለው ምንድን ነው? ወጥተሽ ቫይበርን ዋሳፕን ይዘሽ የሆነ ኢንተርኔት ካፌ ከፍተሽ ወደ ንግድ ከገባሽ ይሄ ስራ የት የቴሌኮም ስለሆነ ህገ ወጥ ይሆናል። ለግልሽ ግን ለራስሽ ግን ቢሮሽ ውስጥ ቤትሽ ውስጥ ብትጠቀሚ ህገ ወጥ አይደለም። ስለዚህ እዛ ውስጥ ብዙ ኮምፕሮማይዝ ያደረግነው ነገር የለም። ስለዚህ ይሄንን ላያስከፍል ይችላል። ቴሌ ገና እንግዲህ ወደዛ ውስጥ አልገባንም። ኛ ያ ማለት ሊያስከፍልም ይችላል ማለት ነው። በአገልግሎት መጠቀም የሚፈልጉ የመንግስት ተቋማት አሉ፣ የድርጅቶች አሉ። እነዚያ ተቋማት አሁን ይህንን ስጡ የሚላሉ አገልግሎት ቮይስ ኦቨር አይፒ ቮይስ በገንዘብ ከፍለን እንጠቀም የሚሉ ኩባንያዎች አሉ። ስለዚህ ለነዛ እንዴት አድርገን ወደ ገንዘብ ወይም ወደ ኮመርሻል ይቀይራል የሚለውን ግን ወደፊት ምና ይሆናል እንጂ ግለሰቦችን አታስከፍሉም። ወደዛ ውስጥ አልደረስንም እስካሁን። የስልክ ቀፎውን በሚመለከትስ የተባለው ነገር የስልክ ቀፎን በሚመለከት ሬጅስተር ይደረጋል፣ የሲም ካርዱን ና እሱ ኔክስት ዊክ ጋዜጣዊ መግለጫ እንሰጣለን። ሙሉ በሙሉ ዲፕሎ ያድርገናል። ጋዜጣዊ መግለጫ የሚቀጥለው ሳምንት ሚኒስትሩ ነው የሚሰጠው። የሚኒስትሪ ኦፍ ኮሚኒኬሽን ኢንፎርሜሽን ቴክኖሎጂ ባለቤቱ እሱ ነው። ስለዚህ ባለቤትነቱ ከገቢዎችም ጋር ከእኛ ጋር ከጸጥታ አካላትም ጋር ሊገናኝ ነው። ስለዚህ እሱ መሰረት ተደርጎ ኔክስት ዊክ አርብ ስቴክሆልደሮቻችን ጋር እንነጋገራለን። ወደ ትግበራ ከመግባታችን በፊት አዲስ ቀፎ እንዲገዙ የሚያስገድድ ነው አያስገድድ? አያስገድድ ወይስ እጃቸው ላይ ያሉትን ቀፎ እንዲያስመዘግቡ ነው? ምንድን ነው እሱ? እያንዳንዱ ቀፎ ከሲም ካርዱ ጋር እንዲያያዝ የሚያደርግ ነው። ቢኮዝ ይሄ አሁን ሌሎች ሀገሮችን ስትሄጂ ሻል አሁን አሜሪካ ነገር አንድ ቀፎ በነጻ ሰጥተዎች ለሁለት አመት እኔ ጋር ትሰራለች የኔ ደንበኛ ትሆኛለሽ ይሉሻል። ወደ ሌላ ሀገር ወስደሽ ስትጠቀሚበት ላይ ሰራ ይችላል። ከራሳቸው ጋር ብቻ የሚያያይዟት ስለዚህ ይህኛው ወደ ሰኞ ከሚቀጥሎ ሳምንት ውስጥ ሚኒስትሪው ሙሉ በሙሉ መግለጫ ይሰጥበታል። ሰው እጁ ላይ ያለው ስልክ እስከ አሁን የሚጠቀምበት የሚገለገልበት ችግር የለውም፣ እሱ ችግር የለውም። አንድ ጊዜ ፎርስ አድርገን ሲስተሙ እንዲቀበል እናደርጋለን። በደንብ አሁን ለጊዜው ግል ልናስቀምጣቸው የምንችላቸው በተወሰነ መልኩ ወደዚህ ኩባንያው እየገባ ነው ያለው። ኮመርሻላይዝ ይደረጋል አይደረግም የሚል የቦርድ የመንግስት ውሳኔ ይጠይቃል። ከዛ በኋላ ክሊር በሆነ መልኩ ለእናንተም ፈርስት ሃንድ ኢንፎርሜሽን ለተጠቃሚዎቻችን እንሰጣለን። የመንግስትን ፍቃድ ትጠይቃላችሁ ይህንን ተግባራዊ ለማድረግ? ምክንያቱም ይሄ የመንግስት ኩባንያ ነው። የመንግስት ኩባንያ ከሆነ ደግሞ ሕብረተሰቡን እንደ ደንበኛ ብቻ ሳን እንደ ዜጋ መጠቀም ያለበት ስለሆነ ሙሉ በሙሉ መንግስት እስቴት ይኖረዋል። እዚ ላይ ጋሪ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 በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ደግሞ በመካከለኛ ሞገድ በ1431 እንዲሁን እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሃሪክ ላይ በዝግጅቶቻችን ላይ አስተያየቶቻችሁን ስጡን። Gabina VOA kuke sourare yanzu haka Fente the Mr. Aragao with Enoch Fente and Mr. Aragao ከኢትዮ ቴሌኮም ሰምተናል አሁን ደግሞ ተጨማሪ መረጃ አለን። የተጠቃሚዎቹ መረጃ ሚስጥራዊነትን ለማረጋገጥ አዲስ መላ መዘየዱን የፈጣን መልእክት መላላኪያው ዋትሳፕ አስታውቋል። የዋትሳፕ ዋና ስራ አስፈጻሚ ጃን ኮም በትናንትናው እለት ባወጡት የኢንተርኔት ጽሑፍ እንደጠቆሙት ተገልጋዮች በግልም ሆነ በቡድን የሚለዋወጧቸው መልእክቶች ሚስጥራዊነት ከመነሻው እስከ መድረሻው የሚረጋገጥበት ቴክኖሎጂ ነው የወጠኑት። የድረገጽ ወሮ በሎችም ሆኑ አፋኝ መንግስታት ሰብረው ሊገቡበት አይችልም ተብሏል። ጆሽዋ ፋትሴክ ለቪኦኤ ያጠናቀረውን አጭር ዘገባ አሉላ ከበደ ይዞታል። ምስጢራዊነት ማስተላለፊያው ለዋናው ተቀባይ ብቻ መልእክቱን ማንበብ እንዲችል ከታለመበት መዳረሻ ብቻም በተፈለገበት መንገድ ይደርስ ዘንድ የሚያስችል ነው። ከባለ አድራሻው ውጪ ማንም የመልእክቱን ይዘት ማወቅ ወይም ማየት አይችልም። የትኛውም የኢንተርኔት ቀበኛ ወይም ቀማኛ አሊያም ጨቋኝ መንግስታት ማንም ምንም ማድረግ ሆነ ምንም ማግኘት አይቻለውም። እኛ ራሳችን እንኳን ያለ ባለቤቱ ፍቃድ መልእክቱን ማወቅ ወይም መለየት አንችልም ሲሉ ጻፉ። የዋትሳፑ ዋና ስራ አስፈጻሚ ኮም ዋትሳፕ ይፋ ያደረገው የዚህ እርምጃ ዜና የተሰማው ታዲያ በኢንተርኔት አማካኝነት በግለሰቦች ጥብቅ መረጃዎች ላይ የሚፈጸሙ ዘረፋዎች፣ በደህንነት ዋስትናዎች አደጋ ላይ መውደቅ በስፋት እያነጋገረ ባለበት በአሁኑ ወቅት ነው በግለሰቦች መረጃ አይደፈር የምስጥራዊነት መረጋገጥና በብሔራዊ ደህንነትን በማስጠበቅ መንግስታዊ ኃላፊነት መካከል ያለውን ሚዛን መጠበቅ የተመለከተ ዩናይትድ ስቴትስ ልዩ ትኩረት የተሰጠው ክርክር በማስተናገድ ላይ ያለችበት ወቅትም ነው። በዋትሳፕ መግለጫ መሰረት የምስጥር ማስጠበቂያው ዘዴ ልክ እንደ ቁልፍና መክፈቻ ሆኖ የሚሰራ አይነት ነው። ቁልፍና መክፈቻው ከእጃቸው የሚኖረውም ሰዎች ላኪና ተቀባይ ብቻ ይሆናሉ። በተጨማሪም የምስጢር መጠበቂያውን ብቃት ለማረጋገጥ ዋትሳፕ ይቀጥላል። በማስረዳት አዲስ ቴክኖሎጂውን ሲያስተዋውቅ በተጨማሪም የምስጢር መጠበቂያውን ብቃት ለማረጋገጥ እያንዳንዱ መልእክት በዚህ መንገድ ተልኮ በደረሰበት አብሮት በሚመጣው አዲስ ቁልፍ በሚሰጠው ተጨማሪ ብቃት ሳቢያ እኛም ብንሆን መልእክቱን ማየት ወይም የማግኘት ዕድል አይኖረንም ነው የሚለው። መልእክቶች ከመነሻው እስከ ምድርሻው ምስጢሪን ምስጢራዊነታቸው ተጠብቀው የሚላኩበት መንገድ በአጭሩም በላኪና ተቀባይ አማካኝነት እንደሚደረግ የፊት ለፊት ንግግር አይነት ነው ሲሉም ኮም ያስረዳሉ። ዛሬ የምንኖረው መረጃዎች ከመቼው የሚበልጥ ዲጂታዊ በሆነ መንገድ በሚላኩበት አለም ውስጥ ነው ዛሬ ዛሬ። እናም የግል መረጃዎች ሚስጥራዊነታቸው መጠበቅ ያለባቸው መረጃዎች ያለ አግባብ ሲወሰዱ አሊያም ሲሰረቁ እናስተውላለን ያሉት የዋትሳፑ ዋና ስራ አስፈጻሚ፣ በዲጂታዊ ዘዴዎች የምንላላካቸው መልእክቶችና መረጃዎች በመጪዎቹ ዓመታት ይበልጥም ለአደጋ ይጋለጣሉ። እናም አዲሱ ቴክኖሎጂ ይህን መሰሉን ተጋላጭነት ይቋቋማል። የተከበራችሁ አድማጮቻችን፣ አሁን የሙዚቃ ሰዓት ነው። የምንጋብዛችሁ ሙዚቃ ሊየው ይሰኛል። ሳሚዳን እና ናቲማን ሊየው በመጪው ነሐሴ ወር በሪዮ ዴ ጄኔሮ በሚካሄዱት የኦሊምፒክ ጨዋታዎች የዩናይትድ ስቴትስን የማራቶን ቡድን የሚመራው የ41 ዓመቱ ኤርትራዊ አሜሪካዊ መብ ክፍለዝጊ ነው። በሳንዲያጎ ካሊፎርኒያ ልምምድ በማድረግ ላይ ሳለ የአሜሪካ ድምጿ ኤሊዛቤት ሊ አነጋግረዋለች። ለመሆኑ ከኤርትራዊ ስደተኝነት ወደ ዩናይትድ ስቴትስ ዜግነትና ምናልባትም የአዲሱ ሀገሩ የተከበረና ብርቱ አትሌት እንዴት ሊሆን ቻለ? መብርሃቶም ክፍለዝጊን አሜሪካውያኑ እያቆላመጡ ነው የሚጠሩት መብ እያሉ። ኤርትራ ሳለ የነበረውን የኑሮ ሩጫ እንኳ ብንቀንስ ስራዬ ብሎ የሮጠው ርቀት ዓለምን ከአራት ጊዜ በላይ የሚያዞር ነው። ሩጫው አሁንም ቀጥሏል። መብ ክፍለዝጊ ከዚህ በፊት በሦስት የኦሊምፒክ ውድድሮች ተሳትፎ፣ በ 2004 ዓ ም በአቴንስ በተካሄደው ውድድር የብር ሜዳሊያ ተሸላሚ ሆኗል። መብ በሪዮ ኦሊምፒክስ ሜዳሊያ ካገኘ በአሜሪካ ታሪክ በዕድሜ ትልቁ የኦሊምፒክ ማራቶን ሯጭ ይሆናል። አሜሪካውያን ቴዲ አፍሮ የላቸውም እንጂ እንዲህ ብለው ያዜሙለት ነበር መብ ክፍለ ዝጊ ሩጫ የጀመረው የመጀመሪያ ደረጃ ተማሪ ቤት ሳለ እንደሆነ ይናገራል። አንድ ማይል በአምስት ደቂቃ ከ20 ማይክሮ ሰከንድ ገደማ ሮጥኩና በትምህርቴ ያገኘሁ አንድ ቲሸርትና ጎበዝ በርታ የሚሉ ምስጋናዎች ጎረፉልኝ። በቃ ያኔ አይናፋር የነበርኩት ልጅ ጥላዬ ተገለጠ። በወቅቱ የትውልድ ሀገሩ ኤርትራ በጦርነት ላይ ስለነበረች እንዲህ አይነት የሩጫ እድል ህይወቱን የመለወጥ እድሉ አነስተኛ እንደሆነ ይናገራል። ትምህርት ቤት የመሄድ እድሎች ጠባብ ነበሩ በመላ ሀገሪቱ የሚታየው ወታደሮች ሲንቀሳቀሱ ነበር የተቀበሩ ፈንጂዎች ሜዳ ተራራውን ሞልተው ስለነበር ኑሯችን የከፋ በተለይ ደግሞ ልጆች ለማሳደግ አስቸጋሪ ነበር በምርጫ ስላልሆነ በአንድ አካባቢ የምትወለደው የኔጣ ይህ ሆነ ለዚህ ነው ቤተሰቤ ሀገር ለቆ የተሰደደው በዩናይትድ ስቴትስ በርካታ እድሎች ቢኖሩም ለመብና ቤተሰቡ ኑሮ ቀላል አልነበረም። ቋንቋው የተለየ በመሆኑ ራሴን ለመግለጽ ይቸገር ነበር። ዝምተኛና ጭምት ያደርግሃል የምታስበው ነገር ጠፍቶ ሳይሆን ቃላት ያጥሩሃል። እንዴት ልናገረው ያልክ ስታስብ በቃ ሳይታወቅህ ለረጅም ጊዜ ጸጥታን መምረጥ ትጀምራለህ። ቦብ ላርሰን የመብ ክፍለ ዝጊ አሰልጣኝ ሆነው ለሀያ ዓመታት አብረው ሰርተዋል። የተዋወቁትም ላርሰን የዩኒቨርሲቲ ኦፍ ካሊፎርኒያ የስፖርት አሰልጣኝ ሳሉ ነው። ለመብ ነጻ ሙሉ የትምህርት ዕድል የሰጡትም ላርሰን ናቸው። ምክንያታቸውን ሲያስረዱ መብ እጅግ ጽኑ ባህሪ ስለነበረው ነው ይላሉ። በጣም ልዩ ሰው ነው። ያደገበት አስቸጋሪ ሁኔታ ያበረታው ይመስለኛል። ዩናይትድ ስቴትስ ውስጥ ደግሞ ብዙ ልጆች ባሉበት ቤት ስላደገ በተለይ በሩጫው በየጊዜው ሲተጋ፣ በአንዳንድ የቤተሰቡ አባላት መካከልም ማጉረምረም ነበር። በየስፍራው እየሄደ ይሮጣል። ባገኘበት ዘመድም ጓደኛም እየፈለገ ያድራል። ባጭሩ ቤተሰቡን የሚገልጸው ጽኑ የሚል ቃል ነው። አሰልጣኝ ላርሰን ስለ መብስ ሲናገሩ ጫናን የመሸከም ብቃት ያለውና ብርቱ ስለሆነ ማራቶኖችን የሚያሸንፈው በዚህ ጽናቱ ነው ይላሉ። ከአምስት ዓመት በፊት የኒውዮርክን ማራቶን አሸንፏል። የቦስተን ማራቶንን ደግሞ ከሁለት ዓመት በፊት በድል ተወጥቷል። እነዚህን ውድድሮች አሸንፎ በተጨማሪ የኦሊምፒክ ሜዳሊያ ያከለ ሯጭ የለንም። መብራቱ የቦስተን ማራቶንን ያሸነፈው በውድድሩ ፍጻሜ መስመር ላይ አሸባሪዎች ጥቃት ባደረሱበት በአመቱ ነበር። የቦስተን ማራቶንን አሸንፎ የመጨረሻ መስመሩን ሲያቋርጥ የተሰማው ደስታ ከኦሊምፒክ አሸናፊነቱ የላቀ እንደነበር ይናገራል። የሩጫ ሕይወቴ ታላቅ የደስታ ቀን ነበር። በዚህች ዓለም በሩጫ ብርታትና ጽናት ሌሎችን በበጎ መልኩ ሲያንጽ መመልከት ደስ ይላል። የመብ ክፍለዝጊ የቦስተን ድል ብዙ ክብረ ወሰኖችን ሰብሯል። አሜሪካዊ የቦስተን ማራቶንን ካሸነፈ 31 ዓመታት ተቆጥረው ነበር። በሽብር ጥቃት የደረሰባት ቦስተን አሜሪካዊ ሲያሸንፍ ቦስተን ስትሮንግ እንደ ቦስተን ብርቱ የሚለውን የጽናት ቃል አጠናክሯል። መብ በሪዮ ኦሊምፒክስ ሌላ አዲስ ፈተና ከፊቷ አለ። ክብርም ከዚህ ቀደም ያልተመዘገበ ወሰንም በማራቶን ብቻ ሳይሆን በሌሎች ስፖርቶችም ጭምር በ41 አመቱ ሜዳሊያ ካጠለቀ በዕድሜ ትልቁ አሜሪካዊ ባለ ኦሎምፒክ ተሸላሚ ይሆናል። ይቅና መብት። የዛሬው የጋቢና ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን በፌስቡክ አት ቪኦኤ አማሐሪክ ላይ አድርሱን። በትዊተርም እንደዚሁ አት ቪኦኤ አማሐሪክ ላይ ሃሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነው እኔ ምስታወት አድራጋውና ሄኖክ ሰማእግዜር ነን። ዲጄ ፋጹ ሙዚቃዎቹን ሲመርጥልን አምሽቷል። ዝግጅታችንን በቴክኒክ ያቀነባበረው ደግሞ ሞክቤል ያበረ ነው። ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። በነጋው ጉዞ እንገናኝ። ግብር ተጣለልሽ ካባ ላይ ቁጭ ብለው እናትና አባትሽ፣ እልፍኙም ተሞላ አንቺም ደስ ይበልሽ ሎሌ ለባላባት ሁሉም ተጠራልሽ ጉሻና ምርቃት ቢወርድን በላይሽ ቢያንስነው እንጂ መቼም አይበዛብሽ። ቢረጠብ ይደላው ድርቅ ያለው መሬት ሽርበ በሙቴ ተመላለሽበት እንደ ልዕልቲቷ እንደ ዘውዲቱ ቤት ባለሟሉ ብዙ ሚነጠፈው መሬት እንደ ማሩ ሰፍፍ እንደ